በዋግምራ ብሔረሰብ አስተዳደር ዞን በሳህል ሰየምት ወረዳ ሶስት ቀበሌዎች በተከሰተው አጣዳፊ ተቅማጥና ትውከት ባለፈው ሳምንት ብቻ አምስት ሰዎች ሲሞቱ ሁለት መቶ ስልሳ ሁለቱ ደግሞ በጽኑ መታማቸውን የዞኑ ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ገልጸዋል። በተጨማሪ ምርመራ ናሙና ወደ ክልሉ የሕብረተሰብ ጤና ኢንስቲትዩት በመላክ በዝግጅት ላይ መሆኑ የጠቆሙት ኃላፊው የውማን መስፋፋት ለመቆጣጠር ድጋፍ ሰጪ የሐኪሞች ቡድን ወደ ስፍራው ተልኮ የመከላከል ስራ መጀመሩንም አስታውቀዋል። በወረዳው የቢላዛ ቀበሌ አስተዳዳሪ አቶ ማለደብሬ በበኩላቸው በቀበሌው አራት ሰዎች መሞታቸውና በርካታ ሰዎች ታመው መተኛታቸውን አመልክተዋል። አስቴር ምስጋናው በዚህ ጉዳይ ተጨማሪ በዋግምራ ብሔረሰብ አስተዳደር ዞን በሳህላ ሰየምት ወረዳ የክረምቱን መግባት ተከትሎ የጣለውን የዝናብ ውሃ በጥንቃቄ ጉድለት የተጠቀሙ የቢላዛ፣ የሰነዋ እና ማህሪት ቀበሌ ነዋሪዎች በአጣዳፊ ተቅማጥና ትውከት ታመው ሕይወታቸው ማለፉን የዞኑ ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ዛሬ ረቡዕ ለአሜሪካ ድምጽ ገልጸዋል። ዝናቡ በመዝናቡ ምክንያት አካባቢውም ከዛ በፊት በድርቅ በመጎዳቱ ምክንያት እና ማህበረሰቡ በምግብ እጥረት በመጎዳቱም እና ሌሎች መሰል ችግሮች ምክንያት ዝናብ ተከታታይ ዝናብ ሲዘን ከባድ ጎርፍ ነው የመጣው። በዛ ጎርፍ ምክንያት ማህበረሰቡ የውሃ አቅርቦት ችግር ስለነበረበት ቀጥታ ውሃ የነሳ የመጠጣት ነው የጀመረው ውሃ በመጠቀማቸው ምክንያት በጣም ብዙ ሰዎች ተበክለዋል። እንደዚህም ደን ተቅማጥ የሚመስል ነገር ተከስቶባቸው ነበረ። ተከሰተባቸው በጣም ብዙ ሰዎች ናቸው። ከዚህ ውስጥ ደግሞ በጣም ጉዳዩ ተባብሶባቸው መቋቋም አቅቷቸው ህይወታቸው ያለፉ ሰዎች አሉ። እስካሁን አምስት ናቸው። በትክክል እንደዚህ ምልክት አሳይተው የሞቱት አምስት ናቸው። በቂ ምርመራም እየተደረገ ነው ገና አሟሟታቸው ላይ ዞ ሊታለ ተገዛኞቹም ተጎድተው የነበሩ ናቸው። የምግብ እጥረትን በሌላ ተያያዥ በሽታም ተይዘው የነበሩ እና ይሄኛውን ነገሩን ያፈጣጠነባቸው ነው ማለት ነው። በዚህ ተቅማጥ የታመሙት ሁለት መቶ ስልሳ ሁለት ደርሰዋል። አዳዲስ ኬዞችም እየመጡ ነው። እነሱን የማከም ስራም እየሰራ ነው። በወረዳው የቢላዛ ቀበሌ አስተዳዳሪ አቶ ማለደብሬ በበኩላቸው በቀበሌው በየቤቱ በትኪያና በተቅማጥ የሚታመሙ ሰዎች መመልከታቸውንና ለህልፈት የተዳረጉ መኖራቸውን ለአሜሪካ ድምጽ አረጋግጠዋል። ነው የሞቱ ግን ዞሮ ዞሮ ምን አሁን እኮ ሰው ሶስት ደብር ነው ያለን። ሶስት ደብሩ ራሱ ከአንድ ላይ ለመክበር አይመችም። በየ እንትን ነው። ግን በዚህ ሰሞን ከኛ ደብር እኛ ያከበር ነው አረት ነው በቃ ሽቅብ አረገ ቁልቁል እያረገ ይሞታል። ምንም እርዳታ ሚባል የደረሰ ጨራሽ የለም። ውሽ የለም። ዝምብሮ ሽቅብ ያደረግና ንዛዜ የለም። እኔለ ዝምሮ ሽቅብ አድርጎ አንድ ዝምብሮ ዛ ጠጋ እንዳለ ሞቶ የሚገኝ አባቶች ትላልቆ እዚህ ሰማንያ አመት መቶ አመት የሆኑ ሰዎች አሉ። እንዲህ አይነት ታሪክ አይተናል እኮ በእድሜያችን ነው የሚሉ በዚህ ሰሞን አኪም ካደረሰ ዋጋ ያለን በዋግ ምራ ዞን በ 201516 መኸር ዘመን የተከሰተውን የዝናብ እጥረት ተከትሎ በዞኑ ስድስት ሰዎችና ከ10 ሺህ በላይ የቤት እንስሳት በረሃብ ጉዳት መሞታቸውን የዞኑ አደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ ባለፈው ታህሳስ ወር ለአሜሪካ ድምጽ መናገራቸውን መዘገባችን ይታወሳል። የሳህላ ሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ በቅርቡ ለአሜሪካ ድምጽ እንደተናገሩት በወረዳው ድርቅ ባስከተለው ጉዳት ተጨማሪ አምስት ሺህ የቤት እንስሳት መሞታቸውን ገልጸው ነበር። አያይዘውም በወረዳው አስቸኳይ የምግብ እርዳታ የሚያስፈልጋቸው ከ46 ሺ በላይ ሰዎች መኖራቸውንም በወቅቱ አመልክተዋል። በተፈጥሮና ሰው ሰራሽ አደጋዎች በተደጋጋሚ በሚጠቃው የሳህላ ሰየምት ወረዳ ከረዥም ጊዜ የድርቅ ወራት በኋላ የተገኘው የዝናብ ውሃ በጥንቃቄ ጉድለት በተጠቀሙ ነዋሪዎች ላይ ችግር ማስከተሉን የዞኑ ጤና መምሪያ ኃላፊ አስረድተዋል። ኃላፊው አቶ አሰፋ ነጋሽ የተከሰተውን ሕመም ለመከላከልም ጥረት እየተደረገ መሆኑን አስታውቀዋል። ችግሩ እንደተከሰተ የተግባቡ ስራ በስፋት እየሰራ ነው ያለ ነው። እሱ ነው እንግዲህ ግብረ ሀይሉ አክቲቬት ማል። የመጀመሪያው አስቸጋሪው ነገር የበሽታውን ባህሪ መረዳት ነው። እሱን አሁን ተግባብተናል። እንግዲህ አጣዳፊ ተቅማጥና ትውከት አለ ካሉ ግድ ነው መከላከያ የመጀመሪያው ማህበረሰቡ በራሱ እንዲጠነቀቅ ማስተማር፣ የስጋት ተግባቦ ስራ በስፋት መስራት ነው። አስፈላጊ ብሮሸሮች፣ በሚዲያ አገማራጮች፣ በሞንታርቦዎች፣ በተለያየ መንገድ በወጣቶች፣ በአደረጃጀቶች መረጃው እንዲደርስ ና በሽታው በተከሰተ በሽታውን ሰዎች ህይወት እያሳጣ እንደሆነ የሚለው ማግባባት፣ ማስረዳት በጣም ቀዳሚ ስራ ነው። ሁለተኛው ንጽህና ነው። በቃ ይሄ በሽታ ቀጥታ ከንጽህና ጋር የሚያያዝ ነው። በዚህ የምንመገበው ምግብ የበሰለና ንጽህናው የተጠበቀ መሆኑ ይቻላለበት። የምንጠጣው ውሃ በደንብ ንጽህናው የተጠበቀበት እና ለመጠጥ ነው ውሃ የተፈቀደ መሆኑ ይቻላለበት። ካልሆነ ደግሞ ይህን ውሃ አክሞ ወይም ደግሞ አፍልቶ መጠቀም የግድ መሆን መቻሉን ማስረዳት፣ ይህን እንዲተገብሩ ማድረግ ነው። እሱ ላይ ደግሞ ውሃ ተቋማት እንግዲህ የእኔ ውሃውን የመከለል በማሴ ማከመ እንደዚህ አይነት አማራጮች ነው ውሃ ተቋሙ ይሰራል። ቤት ለቤት ያስተሳሰ ቅኝት እየሰሩ ነው እያከሙ ነው ያስተማሩ ያሉበት ሁኔታ ነው ያለው ማለት ነው። በዋግምራ ብሔረሰብ አስተዳደር ዞን በየጊዜው ባጋጠመው የጸጥታ ችግር ምክንያት መደበኛ ክትባት በመቋረጡ ምክንያት በተከሰተው የኩፍኝ ወረርሽኝ አስራ አምስት ህጻናት መሞታቸውን ከወር በፊት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋና